ድምፃዊ ዓለማየሁ እሸቴ እኩለ ሌሊት ላይ በድንገት ከዚህ ዓለም መለየቱ የተነገረው ናሐሴ 27 2013 በወርሃ ሴፕቴምበር መጀመሪያ ላይ ነበር። ለዝክረ ምታሰቢያው ቀደም ሲል ካካሄድናቸው ቃለ ምልልሶች ቀንጭበን ማቅረባችን ይታወሳል። እነሆን ድምፃዊ ዓለማየሁ እሸቴ ኤልቪስ ፕሪስሊ በ1940ዎቹ አጋማሽ ላይ በሁለት ዘርፎች በጎ ተጽዕኖዎች እንዳሳደርብህ ይነገራል። ድም በትወና፣ ሌላውን በሙዚቃ ዘርፍ ያንተ ቀለብን በብርቱ ተስቦ የነበረው ከሙዚቃው ይልቅ በትወናው ነበር። ትወናው ሳይሳካ የቀረው ለምንድን ነው? በጣም አመሰግናለሁ በዚህ አጋጣሚ ለተረገልኝ ጥያቄ በአጋጣሚ ደግሞ እናንተ አካባቢ ላይ ያሉ ወንድሞቻችን ወገኖቻችን እህቶቻችን በዚህ አጋጣሚ የተገበረ ሰላምታ አይንም ማቅረብ እፈልጋለሁኝ እና እንግዲህ በአስራ ዘጠኝ መቶ ሀምሳ አምስት አመተ ምህረት ላይ በኢትዮጵያ አቆጣጠር ነው ወደዚህ ሙያ የገባሁት በዚህ ሰዓት ላይ ነው ወደ ሙዚቃ አለም ከዚያ በፊት እርግጥ በየትምህርት ቤቱ የዞርን ልጆች በመሆናችን እንዘፍን ነበር። ጊዜ ደግሞ የሮከን ሮል ዘመን ነበረ እና ኤልቨስ ፕሪዝሊ፣ ሊትል ሪቸርድ፣ ቢል ሄሊ ኤክስትራ ሁሉ በጣም ነግሶ የነበረበት ዘመን ስለነበረ እርግጥ ሮከን ሮል ነበር የምንጫወተው በዛን ጊዜ ነው እንግዲህ የኔ ፌን እየመጠቀ ወጣው። ከዛም በኋላ እንግዲህ ፖሊስ ሙዚቃ ክብስ ከዛም በኋላ ወደ ግል ስራዎች ከስልሳ አመተ ምህረት በኋላ እየመሰራ ወይም አልፎ አልፎን ደግሞ የግል ባንድ በማቋቋም ማደር ጀመርኩኝ። ይሄ ነው እንግዲህ የኔ እድገት። ከዛም በኋላ ያው ሬኮርድ መስራት ጀመርን፣ ሪኮርዲንግ ጀመርን። በዚህ አይነት አደግን። አሁንም ሀገሬ ውስጥ ግ አልፎ አልፎ አንዳንድ ትልቅ ኮንሰርቶች ሲኖሩ ስራል። ከዛ ውጭ ግን ትልቁ ስራ ከሀገር እየወጣን በተለያየ ቦታ ላይ በተለያየ ክፍለ ዓለም ላይ ሁሉ እየተዘዋወርኩኝ ሙዚቃ የማቅረብ ነው። ኮንሰርቶች፣ ፌስቲቫሎች እንደዚህ እየተጋፈስኩኝ በጥሩ ገንዘብ ክፍያ እየዞኩ ይሰራለ። ትወናውን በተመለከተ እስከ ሆሊውድ ሁሉ ለመሄድ ሸክፈህ ከሀገር ሁሉ ወጥተህ መንገድ ጀምረ ነበር ይባላል። ይህ ምን ያህል እውነት ነው? ከመርከብ ውስጥ ነው ዘው ያስቀሩኝ። የዛ ጊዜ ያ ትክክለኛ ነው ከሀምሳ አምስት አንተም ለሙዚቃ የጀመርኩት የዛን ጊዜ ነው ያልኩህ ለዚህ ነው። ከዛ ከተመለስኩኝ በኋላ ነው እና እውነት ነው ወደ ሀሊውድ ለመሄድ ሳሂካ የሚል የግብጽ መር ከቆዳጭ ነው ቆሞ ነበር ዋፖርትና ከዛ በታይ ይቺ ትምህርት የቀረሁት ያ ሁሉ የሚያሳየው እውነትም የነበረኝን ጉጉት ነው። ግን የእግዚአብሔር ፍቃድና ቸርነት ነው እና የሚያደርገው ምናልባትም በምድር ላይ ላልኖርም ይዛለሁ። የዛን ሳሴ እጅ ቢሆን ኖሮ ምናልባትም ደግሞ ሳምባዲ ሆኜ ዛሬ አልማዩ የሚባለው ስምተም ሊለወጥ ይችል ነበር። ግን እግዚአብሔር ይመስገን አሁን ያለሁበትን ሁኔታ ያን ሁሉ ጤን ጸጋ ስለማከብረው በጥሩ ኖራለሁ። እን እኛውን ወይም ተቀብያዋለሁ። ሀሊውድ ባትሄድም ኢትዮጵያ ውስጥ ሆነህም ታላቅ የሀገሪቱ ቅርስ ሆነን ያለው እስካሁንም ድረስ ያም አንድ ትልቅ ጸጋ ነው። ወደ ፖሊስ ሰራዊት ሙዚቃ ውስጥ በገባ ጊዜ የመጀመሪያ ስራ እንዛ ስትጀምር የመጀመሪያ ዘፈንህ ምን ነበረች? ተጫወትከው እጅግ ሲበዛ ታታሪ ሰራተኛ ሰው ነበረ። ነፍሶ ሊማረው እና በጥረቱ ከተነሳ በትና ካህንን ብርሃት አኳያ እየፈለገበት ዓለም ላይ ልጅን አስተምራለሁ እያለ ይጓጓልኝ ስለነበር እንደማለለት፣ እኔ ግን በሙዚቃ ምክንያት ተነድፌ፣ ያው ቅድም እንዳልኩ በሀምሳ ት ዓመተ ምህረት ፖሊስ ውስጥ ስገባ ተበሳይቶ እንደው አንድ ልጅን ገድየው እሞታለሁ እያለ ይጅ ስለነበር እና በዚህ አነጋገሩ አንገናኝም ነበር። ታዲያ ቸኝነት ስሜት ይሰማኝ ነበረ እና ያንን በማረግበት ጊዜ የመጀመሪያውን ገሰብት ዘፈን ራሴ ያወጣሁት ነበረ እና ወኛለሁኝ ብቸኛና ክርታታ ስለጣሁ ምንም ባንቺ ፍቅር መንፋታ የሚል የመጀመሪያ ዘፈኔ እሱ ነበረ ለማለት ነው። ተማር ልጄ የሚለው ዘፈንህ የአባትህን ህልም የሚያንጸባርቅ ነው ወይ እሳቸውን ምኞት ጋር የተያያዘ ነው? እጅግ ትክክል ነው። ነገር ግን ከሞተ በኋላ የሚዘፈንኩት አባቴ በህይወት እያለ ነው። ደግሞ በአስራ ዘጠኝ መቶ ስልሳ ሰባት ስልሳ ስምንት አካባቢ ላይ ነው እንግዲህ ያ የአባቴ ጥረቴ የነበረውም ነው። ሁኔታውም ደግሞ በዚህ በሙዚቃ አለም ውስጥ ገብቼ እንግዲህ ከፍተኛ ስም ካገኘ በኋላ ጥሩ ጥሩ ስራዎች ተሰራ እያለሁ አንድ ወቅት ላይ ሁልጊዜ አልጋ በአልጋ የሆነ ኑሮ ኃላፊነት ሁሉ ነበረብኝ። በዚህም ምክንያት የግዴታ ኑሮን ለማስተካከል ስል በሰች አግኝ የነበረና ጊታሬን ይዤ በረንዳ ላይ ቁጭ ብዬ እየተከስኩ እያንጎራጎርኩኝ ያወጣሁት ሙዚቃ ነው። አባቴ በራፍ እየዘጉ ያሰሙ የነበር የሚሉ ብዙ እጅግ ብዙ ሰዎች አሉ። ጊዜው ካፍያ ነበር። ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ። ምንም ሕፃን ቢሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቀ ሰው መከረኝ። እንዲህ ሲል መከረኝ፣ ተማር ልጄ፣ ተማር።

በእናንተ የሙዚቃ ሕይወት ውስጥ አንዱ ትልቁ እስከ ዛሬም እነኛ ዘፈኖች እንዳይሞቱ ዘላለማዊ ሕይወት ኖራቸው እንዲኖር ያደረገው የግጥም ስራዎቹም የዜማ ቅንብሮቹም እንደዚሁ ከእውነታ ጋር የተያያዙና አብዛኛው ትርጉማቸው ስር የተሰደደ በመሆኑ ነው። ከዛ ውስጥ ብዙ ጊዜም በፍቅርም ብቻ አይደለም ሁሉንም ነገር ትዳስሳላችሁ። የሀገር ፍቅርንም፣ በሰዎች ላይ የሚደርሱትንም በደሎቹ እንደዚሁ አንዱ ለምሳሌ ጥቁር ግስላ የሚለው ራሱ በነጭና በጥቁር መካከል ያለውን ዘር ልዩነት ላይ የተመሰረተውን ጉዳይ እንደዚሁ የሚያነሳ ነው። ያ እስከምን ጋር የተያዘ ነው? ጥቁር ግስላ የሚለው ምናልባት ከደቡብ አፍሪካ ጋር ብቻ አይደለም። በዛም ሳታውቃለህ፣ ራስን ነበርክ። ሀገራችን ላይ መናገር ነጻነት ጉልህ አልነበረም። ለአሁንም ቢሆን እኮ ምንም ስሙ ነው እንጂ የለም። ጥቁር ግስላ በአፓርታይድ ምክንያት ራሴ አውጥቼ ዜማውንም ሆነ ግጥሙን አውጥቼ የተሰራው ስራ ነው። በሀገራችንም ላይ የስርዓተ ማህበሩ ጉዳይ ሆነና አርሶአደሩ አርሶ አደሩ ላይም የሚደርሰው በዝበዛ የብሔረሰቦች ላይ የነበረ አንዳንድ ጫና፣ እኩልነትን ከመመኘት አንጻር እኔም ትንሽ እውቀት ብል ብልጭ ብልጭ ስለምትልብኝና ከብዙ ሰዎች ጋር ስለምገናኝ ከማገኘው ትምህርትና እውቀት አንጻር ያዘጋጀሁትና የዘፈንኩት ነበረ። እውነትም ወቅቱ ከፍተኛ እንቅስቃሴ የሰዓት ስለነበረ የዩኒቨርሲቲ ተማሪዎች ከመጠን በላይ በዛን ወቅት የኢትዮጵያውን ስርዓተ ማህበር በግር ማ ኃይለ ሥላሴ የዘመነ መንግስት ማለት ነው። መጠቀም ያረቡት እና በሁለት ተፈታ አንዱም ለአፐርታይድ ነበረ። አንዱም በዚህ መስመሩ ታየና በነገራችን ላይ ደግሜ የምነግርሃለው እጅግ በጣም እስካሁንም ድረስ በጣም በጣም የሚወደድ አንዱም ውስ ነው ለማለት ነው ሽጉጥ መትረየቱ አንገቶታ ያትጉርግስላ ደንሸቶታ What home me La notte sta pronta che non la Ne ci na banana tunto locale meta. Gli fa fare le mon berzu be vota. መልካም ስራዎች ውስጥ እንደዚሁ ጎልተው ከሚታዩት እስካሁንም፣ አዲስ አበባ ቤቴና ችግርሽ በኔ ያልፋል የሚሉት ሙዚቃዎች እንደ አንድ የሀውልት ስራዎች ናቸው። እስከዛሬም ድረስ እነዚህ ሁለቱ ሙዚቃዎች ጋስ ከምን አንጻር ተደርሰው የተዘሙ ናቸው? አዲስ አበባ ቤቴ የኔ አይደለም። እኔ ዜማውን አላወጣሁትም። ጥንት ኢትዮጵያ ላይ የነበረ የአዶ ከበሬ ዘፈን ዘንድ ነው። ጥምቀት ባህር የሚያስጎራ ነገር ተነሳብን አሁን እያሉ የሚሉት ባህል አይነት ዜማ ነው። እርግጥ ከኔ ቀደም ሲል በማሲንቆ የሚጫወቱ ሰዎች ተጫውተውታል በኋላ ግን ዜማው ደስ ስላለኝ እኔ አሳምሬ ተጫወቱት። እግዚአብሔር ይመስገን። እግዚአብሔር በሰጠኝ የጸጋም ደግሞ ሞራ ማረልኝ ተደናቂ መሆነ ተወደደ። እንዲያውም በመቀኝነትም ሁሉ ተከሰሸበት ነበረ። ፍርድ ቤቱ አጣርቶ ብሎ እንዲያውም ይህን አይነት የመቀኝነት ነገር ሊፈጸም አይገባም፣ በምሁራንች ሁሉ የተገኘ ማስረጃ እንደሚያሳየው የአዶ ክብሬ ዘፈን በመሆኑ ንብረትነቱ የግለሰቦች ሳይሆን የኢትዮጵያ ነው። ስለሆነም ይሄ ልጅ በዚህ አይነት ሁኔታ አሳምሮ ሰርቶት እስከተመሰገነበት ለተደረገለት እንትን የሞራል ካሳት ሊከፈለው ይገባል ድረስ ሁሉ ተብሎ ተፈረደልኝ። እኔም እግዚአብሔር ሲልኝ ፍርዱ ይበቃኛል እና ክፍያውን አልፈልግም ብዬ ፋይሉ ተዘጋ። ከዛሬም ድረስ በጣም እጅግ እጅግ እጅግ በጣም ካሁንም ድረስ እየተወደደ ያለ ዘፈን ነው። አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ህጋ ልጅ ቆንጆ ልጅ አለች ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ችግሮች ምን ያልፋል ትንሽ ታሪኩ ለየት ይላል። ሹሜ የታደሰ የሚባል አንድ ወጣት ልጅ ነበረ፣ ነፍሱን ይማረው። ማውዛል አሁን በየጊዜው ኢህአፓ ነህ እየተባለ ይታሰራል፣ ይፈታል፣ ይታሰራል፣ ይፈታል፣ በወታደራዊ መንግስት ጊዜ ታዲያ ሲቸግረውም እኔን ወንድም ብሎ እኔ ጋ ጠጋ ይላል። እኔ ማታ ስለምዘፍን ስለማገኝ ዘ አይዞ እንባባላለን። አንድ ወቅት አሌክስዬ አንድ ቆንጆ ግጥም አለኝና እባክህን ዝፈንልኝ አለኝ። እንግዲህ ምንድን ነው ብዬ ስለው ግጥሙን አነበረልኝ በቃሉ ያንብልኝ። እኔ በጣም ልዩ ስሜት ገባሁ። ወዲያውኑ ያንን ነገር እዚ ሄጅ ቤት የገባሁና በፒያኖ ቀረጽኩት። ምን ማለት ነው ግን ብዬ ስለው? አንተ ይህን ስትዘፍን የሞቱትን ወንድሞቻችን ሶል ነፍሳቸውን ሆነህ ነው የምትዘፍነው። እነሱ የሉም ሞተዋል። እነሱ ነፍሳቸው ነው እዚህ ላይ አሁን የሚዘፍነው አለኝ። በሰው ልጆች ብዕር ታሪክሽ ተጽፏል፣ እንደ ልብሽ ሁኚ ችግርሽ በኔ ያልፏል ሲል የሞተው ነፍሳቸው እንጂ በህይወት ኖረው እኮ አይደለም። የእነሱን ነፍስ ነው አሁን እዛ ላይ የምትዘፍነው። በሐሜት ቢላዋ ዘልዝሎ እየበላኝ፣ በአንቺ ምክንያት ነው ስንቱ የተጣላኝ። እሳት ነዶ ነዶ ሲበቃው ይጠፋል፣ ችግርም ስቃይም ከታገሱት ያልፋል እንደዚህ የሚለው የእነዛ ሰዎች ህይወት እነሱን ሆነ ነው የምትዘፍንልኝ ብሎ አለኝ። በጣም ስሜታዊ ነበርኩና እኔም ሳንሱር ላትፈቅድ ስል ተሰረዘ፣ ተከለከለ፣ በጣም አዘንኩኝ። ከአሁን ወዲያ እንግዲህ አርዘፍ ማማረኛም ዘፈን ብዬ እንዲያውም ሬኮርዶች ገጽ የነ ጄምስ ብራውን የን ኦቲስ ሬዲንግ ምናምን በስቤሄድኩኝ እርግጥ በአጋጣሚ ጓድ ግርማ ይልማ ደርግ ሰሴት ውስጥ ነበሩ። የፖሊስ አባል የነበሩ ናቸው በኋላም የባህል ሚኒስትር በጣም ትልቅ ሰውና ጨዋ ክቡር ኢትዮጵያዊ ሰው ናቸው። እሳቸው ምንድን ነው የሰማሁት አለማየሁ ምን ምንክብ አሉ። አይ ፊቻ ያለውን የበቃኝ ከአሁን ወዲያ ይሄን ሞ አልቀጥልም አልኳቸው። እንዲ በምን አሉ። እንደዚህ እንደዚህ ያደረጉኝ አልኳቸው። እስኪ አምጣ ወረቀቱን እንዲዋሉ። ወረቀቱን አየሁ። ምንም ሳይናገሩ እኔ ነኝ ኃላፊ ዋሉና ማህተም አርቡና ሰጡኝ። ቶሎ ብያችን ማህተም ሳገኝ ዘፈንኩት። ተቀረጠ። ቀረ ቀረ ቀረ እንደተወደደ። ያ ማለት አንድ ትልቅ የኢትዮጵያን እርስ በርስ ስዕል ያባነህ ደርግንህ ሚዕሶነህ ይጫዕትንህ እየተባባለ ብዙ ነገር ውስጥ ገባን። ብዙ ወገኖቻችን አለቁ። መቼም ትዕዛዝ ነው የእግዚአብሔር ትዕዛዝ ሆነና እኛም ደግሞ ካለን ኮንሽስ አንጻር አንማርም። ኢቨን ናው አሁን በዚህ ባለፈው ሀያ ዓመት ውስጥ እርስ በርስ የሚያለያየን ነገር ውስጥ ሲገባ አ እምቢ አንድነታችን ነታችን ኢትዮጵያዊነታችን በማለት ሰምተው አንተ አማራንህ አንተ ኦሮሞንህ አንተ ጉራጌንህ እየተባባል ያው ለዚህ ደረጃ ሁሉ ዛሬ በሀገራችን ላይ ለሚታየው አንዳንድ ብሔሮች መጋጨት እና ከፍተኛ ጦስ ላይ ያደረሰንን ነገር ላይ ደርሰናል እንግዲህ ይህንን ሁሉ የምንዘፍነው ነው የህዝብ አገልጋዮች በመሆናችን ህዝብም ከመጠን በላይ ስለሚወድንና ስለሚያከብረን ጥቅምን ሳይሆን ፍቅርን በማየት ለሀገራችን በመቆርቆር የምንዘፍናቸው ዘፈኖች እስከዛሬ እውነት ላይ በመመስረታቸው ሊሞቱ አልቻሉም። ይሄ ነው ክብራችን። ጥበብ ሰው የህዝብ አገልጋይ ብቻ ሳይሆን የህዝብ ህሊናም ጭምር ነው። ችግርሽ በን ያልፋል። በዛ ዘመን ለወደቁ ኢትዮጵያውያኖች ሁሉ ቋሚ መታሰቢያ ቅርስ ነው። በእውነት ታሪኩን ለአድማጮች መግለጹ በራሱ ትልቅ ትርጉም ያለው ነገር ነው። በሰው ልጆች ብር በአማርኛም ብቻ ሳይሆን በእንግሊዝኛን ትጫወት ነበር። ከምትጫወታቸው ውስጥ የማንኛውን ነበር? ብዙ ጊዜ ከነ ኤልቪስ ፕሬስሊ፣ ጀምስ ብራውን ወይም ሌሎች ዘፋኞች ውስጥ ብዙ ናቸው። ሰብሮ ገብ ነኝ። ጣሊያንኛውን ዘፍናለሁ ዘፍናለሁ ሱዳንኛውን ዘፍናለሁ እንዳቅሜ ብዙ ብዙ ነገር ሞክራል ነው። እንዲያውም ባይደን በአስራ ዘጠኝ መቶ ሰማንያ አራት ፈረንጆች አቆጣጠር ድሬስደን ላይ ጀርመኒ ሽላገር ፌስቲቫል የሚባል ነበር። ትልቅ ፌስቲቫል ሀያ ሁለት የሶሻሊስት ሀገሮች የተተዳደሩበት ፕሮግራም እዛ ላይ ፓርቲስፔት አድርጌ ፕራይዝ ወይ ኖርሆኛል፣ ወይም በከፍተኛ ደረጃ የዘፈንኩት ግን ጆሮህን ተቆረጥ እንኳ የሚል ቢሆን ቋንቋው አላቀው፣ ግን ፕሮናንሴሽኑን አስመስዬ በሚገባ አጥንቼ ጃገር ሀንስ የሚባል ዘፋኝ የዘፈነው የዘፈናቸው ነበር። የነሱ በጣም ተወዳጅ ሞት ተወዳጅ የሆነ ዘፋኝ የዘፈነው ዘፈን ነበረ። አይነ አገም ብሌክ የሚል ዘፈን ዘፍኜ አንደኛ ወጥቻለሁ። ያ ሁሉ ለሙያው ካለን ፍቅርና ጥረት አንጻር ነበረ። ካም ድምፃዊ አለማየሁ እሽቴ ስለ ቃለ ምልልሱ እናመሰግናለን። ቶካሳውን እግዚአብሔር ያክብርልኝ። ወገኖቻችን የሚሁ በሙሉ መጪው ዘመን የሰላም የጤና እናት ኢትዮጵያችን አንድነታችን በተከበረበት ሁኔታ እድሜዋ ረዝሞ ለመገናኘት ያብቃን ብለህ በልልኝ። አመሰግናለሁ።

የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።